ጤና ስጥልኝ፣ የተከበራችሁ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሐሙስ ምሽት መጋቢት 7 2015 ዓ.ም መሰናዶ ጀምሯል። ለምሽቱ ከያዝናቸው ጥንቅሮች ጥቂቶቹን እናስተዋውቃችሁ። የምሽቱ አብይ ርዕሳችን ወጣት ሴቶችና ፖለቲካዊ ተሳትፏቸው ነው። መናገር ያለብኝን ነገር መልዕክቴን በደንብ አስተላልፋለሁ በሚገባ። ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩኝ ከጓደኞቼ እዛው በወረቀት ጭምር ሳይቀር አፍጣፋ አድርገው ትንሽ ተጠንቀቂ፣ አንቺ ልጅ አለሽ፣ ቤተሰብ አለሽ፣ ጥንቃቄ አድርጌ አይነት መልዕክቶች ይደርሱኛል። በሴት ፖለቲከኞች ተሞክሮ ዙሪያ እንግዳ ካደረግናቸው ወጣቶች መካከል አንዷ ናት። የምሽቱ አብይ ርዕሳችን ነው። በሌላ በኩል ደግሞ ስነ ጥበብን በመጠቀም የኢትዮጵያ ባህልን ለዓለም እያስተዋወቀች የምትገኝ ወጣት እንግዳም አለችን። ይህንና ሌሎች መሰናዶዎችን አካተናል። የምሽቱን ጥንቅሮች እየመራው ኤደን ገረመው አብሬያችሁ እቆያለሁ። ንጉሱ አብሮኛለ በምስልና ድምፅ ምህንድስናው ከኛ ጋር ያመሻል። መሰናዶ ወደ እናንተ በጥራት እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ሴቶች ሰብአዊ መብቶቻቸው እንዲከበሩና የተሻለ ፖለቲካዊ ተሳትፎ እንዲኖራቸው እጅግ ብዙ ስራዎች እየተሰሩ ይገኛሉ። ይሁን እንጂ ሴቶች በተለይም ደግሞ ወጣቶች ፖለቲካዊ ተሳትፏቸው እንዳይጨምር የሚያደርጉ ተግዳሮቶችና ጉዳዮች አሁንም ድረስ አሉ። በዚህ ዙሪያ ከሁለት ወጣት ሴት ፖለቲከኞች ጋር ቆይታ አድርጌ ያስተናዳውት ዘገባ የምሽቱ ቀዳሚው ርዕሳችን ነው። የወላይታ ህዝቦች ዴሞክራሲያዊ ግንባር ፓርቲ አባል የሆነችው ሜሮን ክብረት የኢትዮጵያ የፖለቲክ ዳር ለሴቶች በተለይም ደግሞ ለወጣት ፖለቲከኞች ምቹ አይደለም ትላለች። ለዚህም ደግሞ ሴቶች በተለያዩ ተፈጥሯዊ ጉዳዮች ወደ ፖለቲካው እንደገና የገቡትም ጠንከርና ጎላ ያለ ሀሳብ ሲያነሱ ተዉ የሚላቸው ሰው መብዛቱን ነው የምጠቅሰ። በጣም ቦልዶኝ ነው የምናገረው። መናገር ያለብኝን ነገር መልእክቴን በደንብ አስተላልፋለሁ በሚገባ። ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩ ከጓደኞቼ እዛው በወረቀት ጭምር ሳይቀርጥ አፍጣፍ አርገው ትንሽ ተጠንቀቂ አንቺ ልጅ አለሽ፣ ቤተሰብ አለሽ፣ ጥንቃቄ አርጌ አይነት መልእክቶች ይደርሱኛል። ስልኮችም የሆነ ነገር ተናግሬ ከወጣሁ። ወይም በፌስቡክ ገጽ ላይ አንድ ነገር ፖስት ካረኩ በቃ ቤተሰቦች ምንድ ነው አንቺ ቢያንስ ለልጅሽ ለልጅሽ መቆየት አትፈልጊም ወይ አይነት መልእክቶች ይደርሳሉ። እና ያው ጫነው በሴት ላይ እንደሆነ ሁሉም ነገር የሚያመላክት ነው። ወንድ ልጅ ነው ቢታሰር ምን ይሆናል ይባላል። ያው ሴት ልጅ ግን ብትታሰር ገና ደግሞ ልጅ ካላት ቤተሰብ ካላት ልጇን ጥላ የሚጠባ ነው ልጁ ከና ማለት በተፈጥሮ ከአባቱ ይልቅ ልጁ እናቱ ታስፈልገዋለች። ምክንያቱም እናቱ የሚሰጠውን ነገር ላያገኝ ይችላል ከአባቱ ስለዚህ አንዳንድ ማንቀይራቸው ነገሮች አሉ። አንቺም ካጣ ልጁ ይጎዳል፣ አባቱም በጣ ያን ያህል ጉዳት ላይሆን ይችላል የሚባል አይነት አመለካከቶች አሉ። አንዳንዶቹም ልክ ናቸውም እና በዛ ምክንያት አሁን ልክኛን ሲያዩ እኛ የተንገላታ ነው ናምቻየ ሌሎች ሴቶች አይደፉም እንዴ? ልጅ ሲኖር ደግሞ በተለየ በቃ ውስጥ የሚከት ነገር አለ። በኢትዮጵያ የሕዝብ እንደራሴ ምክር ቤት ውስጥ አርባ አንድ ነጥብ አምስት በመቶ የሚሆኑ ሴቶች መገኘታቸውንም ዴሞ ፊንላንድ የተሰኘ የፖለቲካ ምርምር ተቋም በቅርቡ ባደረገው ጥናት አመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ውስጥ በህዝብ ግንኙነት የምታገለግለው የወዲት ጌታቸው ሴቶች በሴትነታቸው በፖለቲካ ፓርቲ ውስጥ ተሳትፎም ሆነ ወደ አመራሩ እንዲጠጉ አይጋበዙም ትላለች። ብዙ አልተለመደም የሴት ወደ ፖለቲካ ፓርቲዎች ውስጥ ገብቶ መስራት ለፊት መታየት እና ሰዎች አንዳንድ ጊዜ ይደነግጣሉ። ከዚህ ፓርቲ ተወክዬ የመጣሁት ሲያቸው እና ሴት መሆንሽን ሲያዩ ይደነግጣሉ። እንዴት ወደዚህ ገባሽ? የመገረም የመደነቅ አይነት ሁኔታዎች ያጋጥሙሻል። አንዳንድ ጊዜ እነዚህ ታዝዛለው። ሌላው ደግሞ ይሄ የሆነ ነገር የሆነ ውድድር ሲኖር ወይ ደግሞ ምርጫ ሲኖር እኔ እወዳደራለሁ፣ ፓርቲ ወክዬ እወዳደራለሁ፣ መወዳደር እፈልጋለሁ ብለሽ ስትነግሪያቸው እንደ ሴቶ ነሽ፣ ትችያለሽ፣ ትዳር ይኖራል፣ ልጆች ይኖራሉ፣ ወደ ቤት ታደርግ ነው ቤተሰቦች የሚሉ ነገሮች አሉ፣ እና እነዚህ ነገሮች ታዘጋለው። የወላይታ ሕዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረት ከሴትነት በተጨማሪ ወጣት መሆን በራሱ ተአማኒነትን የሚቀንስና ለጥቃት የሚያጋልጥ መሆኑንም ታስረዳለች። ያው ወጣት ሲኮን ምንድን ነው ስጋት ነው፣ ለአመፅም ይመስላል። ብዙ ነገሮች በተለይ በተቃዋሚ ፓርቲ ወይንም በሌላ ሙቭመንት ውስጥ ከመንግስት አካላት ውጭ ካለሽ ባይሆን እንኳን ጥያቄሽ አሁን ለምሳሌ እኛ ጥያቄ የመንግስት ዩረድ አይነት አይደለም። የስርዓት መገሰስም አይደለም። የራሳችን ጥያቄ የፍትህ ጥያቄዎች ነበሩ እና ግን እንደዛ ወደዛ የወጣቶች ስለነበረ ሙቭመንቱ ወደዛ የመገልበጥ እነዚህ መፈንቅለ መንግስት ነው፣ መፈንቅ የዞኑ ማለት ነው። በሌለበት አካባቢ እናወራ እንደዚህ ካፌ ውስጥ ወይ የሆነ ቦታ ወዲያው ፖሊስ ይላካል። ምንድነው እዚህ ጋ የምታረጉት? ጥቆማ አደርሶ ነው አይነት ነገሮች ይመጣል። እና ስጋት አለ። ወጣት ሲኮን አመጣለ ተብሎ ነው የሚታሰበው። ቀጥታ ማለት ነው። ሰፋ ያለ ግቢ መናፈሻ የሚመስሉ ግቢዎች አሉ በአካባቢያችን እና እዛ አካባቢ ላይ ይሰበሰባሉ። ብዙ ትልልቅ ሰዎች፣ የተማሩ ሰዎች በስራ ምክንያት ተሰባስበው ያወራሉ እና በተለየ መልኩ ወጣቶች ሲሆኑ ነው በጣም ስጋት የሚፈጠረው እና ለሌላ ነገር ለሽብር ዓላማ ተልኮ ይዘው የመጡት አይነት ነገር ነው በምንም እንኳን ለትምህርት ጉዳይ እንኳን ቢሆን የተሰበሰቡት ፖለቲካ እንኳን ባይሆን እንደዛ ነው እና እንደዚህ የተወሰኑ ሰዎች ደግሞ በፖለቲካቸው በፖለቲካ እንቅስቃሴቸው የሚታወቁ ሰዎች በመካከላቸው አንድም ሰው ይኖር ማለት የግልም ጉዳይ ይኖረናል። አደለኛ ስጋት አለው። በቃ ሁለቱም ሴቶች። ታዲያ ሴቶች ይህንን አልፈው የፖለቲካ ተሳትፏቸውን መጨመር እንዳለባቸው ይስማማሉ። በራሳቸው ሴቶችን ለማበረታታት ሊደረጉ ይገባሉ የሚሏቸውንም ነገሮች ጠቁመዋል። በቅድሚያ የኢዜማ የህዝብ ግንኙነት አባል የወዲት ጌታቸው አሁን እየተለመደ ነው። በእርግጥ በፊት ላይ ብዙ ሴቶች የመሳተፍ እድላቸው ዝቅተኛ ነበር። አሁን አሁን ግን እየተለመደ ስለሆነ በዚህ እንዲቀጥል ይበልጥ ደግሞ ሴቶችን ወደፊት አምጥቶ ለምሳሌ አሁን የፖለቲካ ሀገራችን ውስጥ ያለ የፖለቲካ ፓርቲዎችን ብታያቸው የሴት ሊቀመንበር ወይ የሴት መሪ ያለው የፖለቲካል ፓርቲ የለም። ባላይ መረጃ መሰረት እና እንደዚህ ሴቶችን ወደ ማብቃት ወደ መሪነት ማምጣት እንችሉ ይሄ ዝቅ ያለ ቦታ ሳይሆን ለሴቶች መሰጠት የሚገባው ከወንዶች እኩል መስራት እንደ የሚያሳዩበት ቦታ የመሪነት የሊቀመንበርነት አለ ከፍ ያለ ስልጣን ያለው ቦታ እንደዚህ አይነት ስልጣኖችንም በመስጠት የሴቶችን አቅም ማሳየት የሚቻልበት አውድ ቢዘረቃ መልካም ነው። የወላይታ ሕዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረትም የሴቶች ተሳትፎ እንዲጨምር ገለልተኛ ተቋማት እገዛ ሊያደርጉ ይገባል ትላለች። ሁሌም ያሳስበኛል እኔም በጣም የእውቀት ማነሱ እንዳለ ሆኖ እውቀት እንኳን እያላቸው ወደፊት ደርሰው መውጣት የማይፈልጉ ሴቶች አሉ እና ይህንን ጫናውን ከቤተሰብ ማስተዳደር ጋር ተያይዞ ያለውን ነገር በመስራት ማለት ነው። የሚደርስባቸውን ጉዳት ጫናውን በመስራት ብቻ ራሳቸውን የሚያገሉ ሴቶች አሉ። ከሚገለሉትም ተገፍተው የሚገለሉትም እንዳለ ሆኖ እና ፕሮቴክሽን ያስፈልጋል ብዬ ነው የማስበው። ስፔሻሊ እንደዚህ አይነት ነገሮች አፕን ሲያደርጉ ሴቶች የሆነ ከሌላ የሚሰጣቸው አካል ሊያደጉ የሚችሉ እና ከቃት ከተፈጸመም በኋላ ፍትህ የሚሰጡ አካላት ቢኖሩ ብዬ አስባለሁ። ገለልተኛ የሆኑ ተቋማት ቢኖሩ ሴቶች ለፖለቲካ ተሳትፎ ንቁ ይሆናሉ ብዬ አስባለሁ። ፖለቲካም ሁን ከምንም ነጻ የሆኑ ገለልተኛ የሆኑ ተቋማት ቢኖሩ እንደ መፍትሄ እሱም ነው መመክረው። ሴቶች በፖለቲካ ፓርቲዎች ውስጥ ገብተው እንዳይሳተፉ እንዲሁም ደግሞ ወደ አመራር እንዳይቀርቡ ከሚያደርጉ እክሎች መካከል የእውቀት ማነስ፣ የመረጃ እጥረት እንዲሁም ደግሞ ሴቶችን ማብቃት አለመቻል እንደ ምክንያት ይነሳሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቤ መሰናዶን ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። በመቀጠል ደግሞ ስነ ጥበብን በመጠቀም የኢትዮጵያን ባህል ለዓለም ለማስተዋወቅ እየጣረች ያለች ወጣት እናስተዋውቃችኋለን። ምህረት ጌታቸው ትባላለች። ነዋሪነቷ ደግሞ ፈረንሳይ ሀገር ውስጥ ነው። ምህረት ለውጭ ሀገራት ሰዎች ቋንቋን የሚያስተምሩ መርሃ ግብሮችን ከመዘርጋቷን በተጨማሪ ትውልደ ኢትዮጵያውያን ህጻናት ስለ ባህላቸው በቀላሉ እንዲያውቁ የሚያግዙ የታሪክና የስዕል መጽሐፍ ቶች ታዘጋጃለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። ወደ ቆይታቸው እንግዲህ። አንደኛ በቋንቋን ማስተማር ያነሳሳኝ በዋሽንግተን ዲሲ በምኖርበት ጊዜ ፓይለት ፕሮጀክት ነበረ። በኢትዮጵያን ኮሚኒቲ ሴንተር አማርኛን ለማስተማር እንሞክር የሙከራ ፕሮጀክት ነበረ። እዛ ሙከራ ፕሮጀክት ላይ ተሳተፍኩኝ። ቋንቋን አስተምሬ አላውቅም አስተማሪ ሆኜ ያላውቅም። ያኔ ነው የጀመርኩት። እናም እውቀትን ማስተላለፍ በጣም ደስ የሚል ስራ ሆኖ አገኘሁት እና ያንንም ለማዳበር የተለያዩ ኮርሶችን ተማርኩኝ ለስ ኮመንሊ ቶት ላንጉጅ ስፔሻሊቲ ለማድረግ ትምህርቴ። የስራ ሙያዬም ከቋንቋ ማስተማር ጋር የተገናኘ አይደለም። ይሄ በአጓዳኝ የማደርገው ስራ ነበረ። ሌላ ደግሞ ካልቸርን ወደፊት ለማድረግ እናም፣ ያው በስዕል ጎን ከስዕል ጋር ማድረግ የጀመርኩት ደግሞ ከልጆቼ ጋር ነው። እነሱን ያው ልጆችን ለመሳብ ጨዋታ ያስፈልጋል፣ ቀለማት ያስፈልጋሉ። እኔም መሳል ደስ ስለሚለኝ መሳል ወዳለሁኝ እና ያን ደግሞ ለነሱ ጥሩ መልኩ ሆኖ ለማቅረብ እውቀቱም ልምዱንም ያው እያዳበርኩኝ እገኛለሁ። ቋንቋን የምታስተምርባቸው መርሃ ግብሮች አለሽ፣ በተለያዩ ቦታዎች ላይ ሰዎችን የምታስተምርባቸው የኢትዮጵያን ቋንቋ ለውጭ ሀገራት ሰዎች ማስተማር ያለው መልክ ምን ይመስላል? ምን አይነት ተግዳሮቶች ወይም ፈተናዎች አሉት? በምን መልክስ ነው ልታስተምሪያቸው የምትሞክሪው? ስለ ቋንቋ ሳወራ ማለት የኢትዮጵያ ቋንቋ ብዙ ቋንቋዎች አሉ ምላቸው ወደ ሰማንያ ክላስፋይ የሆኑ አሉ። ግን እኔ አንዱን ነው የማውራው። ያንን አንዱን ላሳውቃቸው ፈልጋለሁ። ልጆችን ልጆቼን በአማርኛ ያናገራቸዋለሁኝ ያው በፈረንሳይኛ ቢመልሱልኝም ይገባቸዋል እና እዛ ላይ ያው ጥንካሬ ያስፈልጋል ፓርክ ውስጥ ሆነን ወይንም ወደ ከትምህርት ቤት ስንወጣ የሚሰሙን ሰዎች የሚያውቁኝ ሰዎች የኢትዮጵያ ቋንቋ እንደሆነ ያውቃሉ ኢትዮፒያን ሲሉ አይ አማ ብዬ እመልሳለሁኝ የሚያዳክም ሰው ይኖራል ምን ጥቅም አለው ማለት አማርኛ ለማን ይጠቅማል? የሚጠቅመው ማለት ለልጆች ሆን የሚጠቅመው ከቤተሰቦቻቸው ከአያቶቻቸው ጋር እንዲገናኙ እና በሚገናኙበት ሰዓት መነጋገር ኮሚኒኬሽን እንዲፈጥሩ ነው። መፋጠጥ ብቻ እንዳይሆን ነው። ሌላው የሚጠቅመው ማለት ከኢትዮጵያ ጋር ምንም ግንኙነት የለውም፣ የሌላቸውም ምላቸው ለአንጎል ጂምናስቲክ ያሰራል። አዲስ ቋንቋን መማር የታወቀ ነው። አዲስ ማንኛውንም አዲስ ነገር መማር በተለይ ቋንቋን ሲሆን ደግሞ ለእናንተ ጥሩ ነው። ሌላ ደግሞ አለምንም ወደ ዓለም መከፈት ነው። አሃ ይሄም አለ ለካ፣ አዎ ይሄም አለ። ይሄ ሁሉ አለ። መጽሐፍ ጽሁፎች አሉ፣ ታሪክ አለ፣ ባህል አለ። ያው ወደ ዓለም ክፍተትን ይሰጣል በማለት ነው መልካም ሌላው ደግሞ በውጭ ሀገራት የሚኖሩ ህፃናት ከኢትዮጵያ ባህልና ቋንቋ ጋር እንዲተዋወቁ የሚያግዙ ስዕላዊ መጽሐፍትን የስዕል ደብተሮችን ታዘጋጃለሽ ከዚህ ተሻግሮ ደግሞ የህፃናት መጽሐፍትን ከሚያሳትሙ ተቋማት ጋር በትብብር የምትሰሪያቸው ስራዎችም አሉ ስለተሳተፍሽባቸው የመጽሐፍቶች ስራ እንዲሁም ደግሞ አንቺ ስላዘጋጀሻቸው የስዕል ደብተሮችና ተያዥ ጉዳዮች እስቲ በጥቂቱ ንገረኝ። እንግዲህ አሁን የስዕል ደብተሩን፣ ሁለት የስዕል ደብተር ለማሳተም ናል ያው ለአለም ለማቅረብ በቅቻለሁኝ። እነሱን የጀመርኩት አሁን ባለፈው ኦገስት ላይ ነሐሴ ላይ የጀመርኩት ፕሮጀክት ነው። ማለት ዲጂታል ፔንቲንግ ጀመርኩ። ያው ስዕል ሳደርግ ብዙ ጊዜ በወረቀት ላይ ቀጥሎ፣ ስካን ተደርጎ ረጅም ፕሮሰስ ነበር ላለኝ ፕሮጀክት ያው የመጽሐፍ ለማድረግ ወደ ዲጂታል ፔንቲንግ አመራሁኝ። በዛ ትምህርት አገኘሁኝ። ያው እና የተማርኩትን በተግባር ለማዋል ያንን ያለፈው ሰመር ላይ ለልጆች ያው ስዕል ስልላቸዋለሁ፣ የሚቀባ ብዙ ጊዜ ከኦንላይን የሚፈልጉትን ፕሪንት እያደረግን፣ ይህ ባህላዊ የሆነ ነገር ደግሞ እንዲቀቡ ፈለግኩኝ። ከዛ በመነሳት እስቲ ለአዲስ ዓመት አደይ አበባን እኛ እንደምናረገው ያው የአዲስ ዓመትን በዓል ከዚህ ኢትዮጵያን ኮሚኒቲ ካለነው ጋር እያዘጋጀን ነበር እና ለዛ የሚሆን ነገር እያልኩኝ አደ አበባ መልአክ ያው የምንሰራው መልካም አዲስ ዓመት እያለን ልጆች ሆነን ለአያቶች፣ ለጎረቤት፣ ለወላጆቻችን እንደምናቀርበው ያንን የሆነ ሰዓት ላይ ይህን ሁሉ ኮምባይን አድርጌ መጽሔት ባረገውስ መጽሐፍ ቢሆንስ የሚል ሀሳቡ ተነሳስፈል እና ያው ሀያ አራት ገጽ የሚሆን ስዕሎች አንድ ላይ ያቀናበርኩኝ ያነሳሳኝ ው ያንን ባል ለልጆች ሃፒ ኒውየር ስትል መልካም አዲስ ዓመት ብለህ አበባ ስትሰጥ ያው ምርቃት ለማግኘት ነው፣ ሳንቲምም ለማግኘት ነው። ያንን ለማስተላለፍ ነበር። ከዛ ተነስቼ አሀ አልኩኝ እንዴ የገናም በዓል አለ አልባሳት አለ ማለት ህንፃዎች አሉን ባህል አለን ያን ሁሉ የሚያሳይ ማለት ዛርፉን ላበዛው ይችላለሁ፣ ወይም ራሴን አመሳስበኝ ግን፣ ዋናው ከጀርባ ያለው ተረትን ለመተረክ ነው ለልጆች ማለት አሉ የህፃናት መጽሐፍት በአማርኛ የተጻፉ ግን ጥቂት ናቸው። አሁን እዚህ አገር መጽሐፍት ቤት የህፃናት ሴክሽን ስንገባ የመጽሐፍ ውቅያኖስ ነው ያለው። እና ከነኛ ጋር አሁን ልጆች መጽሐፍ ሳቀርብላቸው የስዕሉን ነው ሮጠው ማለት አይናቸው የሚገባውን ነው። እና እኔም ምናል በልቤ ያነሳሳኝ ልክ ከነኝ ጋር እኩል የሚፎካከር ማቅረብ አለብን በማለት ያው አሁን እየሰራሁበት ነው። እየገፋ ነው። ያው በቅርቡ የሚወጡ ተረቶች ይኖራሉ። አሁን ላይ ነዋሪነትሽ ፈረንሳይ ሀገር ይሁን እንጂ ቀደም ብለሽ እንደጠቀስሽው በዩናይትድ ስቴትስ ውስጥም ለጥቂት ጊዜያት ኖረሻል። በተለያየ መልኩ የትውልድ ኢትዮጵያውያንን አኗኗር ለማየት እድሉን ያገኘሽ ይመስለኛል። በትውልድ ኢትዮጵያውያን መካከል በተለይ ደግሞ በልጆችና በወላጆች መካከል የቋንቋ፣ የኪነ ጥበብ፣ የስነ ጥበብ ሽግግር እንዲኖር ምን መደረግ አለበት ብለሽ ትመክሪያለሽ? አንቺስ በያየሻቸው በተለይ ቋንቋን በማስተማር ረገድና ባህልን በማስተላለፍ ረገድ ያሉ እንቅፋቶች ምንድን ናቸው? ወላጆች በሚፈልጉት መንገድ ለልጆቻቸው ስለ ቋንቋቸው፣ ስለ ባህላቸው እንዳያስተምሩ የሚገረግሯቸው ጉዳዮች ምን ነበሩ? ወላጅ ከመሆኔ በፊትና ወላጅ ከሆንኩኝ በኋላ አመለካከቴ ልንገር። በመጀመሪያ ልጆች እና ወላጆች በሚኖሩበት ሀገር ቋንቋ አሜሪካ እየነበረ በእንግሊዝኛ ነው የሚያወሩት። የቤት ቋንቋ ሁሉም አይደለም፣ አብዛኛው ያው። ልጆችም የሚቀላቸውን ነው ማለት ብልጥ ናቸው። ኤፈርት ማድረግ አይፈልጉ እንግሊዘኛውን ነው በብዛት የሚያዳመጡት እንግሊዘኛው ላይ ነው የሚቀላቸው ወደዛ ነው የሚሄዱት አማርኛው ሳይገባቸው ቀርቶ አይደለም ስለሚሰሙት ግን ብዙ ብዙ ስለሚያስፈልገው አንዳንድ ወላጆች የሚያየው ደግሞ አማርኛ ምን ጥቅም አለው ማለት አንዱን ቋንቋ ይዞ በደንብ በዛ ይግፋበት ወይንም እኔ ያላለፈልኝም አማርኛን አውቄ በእንግሊዘኛ ይለፍለት የሚል የሚሉ አስተሳሰቦችን አስተውዬ ነበረ። ግን በማስተምርበት ወቅት ያኔ ያየሁት አሁንም ቢሆን የማየው ማለት አዋቂዎች ናቸው። ሁሉም በቁጭት ነው ማለት እና በጣም ኃይለኛ ሞቲቬሽን አላቸው። በጣም ሞቲቬት የሆነ ተማሪ ሲመጣ የአስተማሪ ስራ በጣም ይቀልለታል። ምክንያቱም የምንሰጠውን ሁሉ ለመቀበል መቶ በመቶ የምሰጣቸውን ሁሉ ይቀበላሉ። ሀብታሙ ስዩምንና እንግዳውን እናመሰግናለን። የዚህን ጥንቅር ሙሉን ዘገባ ለመከታተል ወይም ደግሞ ሙሉ ቃለ መጠየቁን ለመከታተል በቢያምሀሪክ የፌስቡክ ገጽ ላይ ገብታችሁ ልታገኙ ትችላላችሁ። እንዲሁም ደግሞ ድረ ገጻችንም ላይ የሚገኝ ይሆናል። በርካታ ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተሰባሰቡ ተማሪዎች ቻይና ውስጥ በሚገኝ ስልጠና ተቋም የሚወስዱት ተግባር ተኮር የሙያ ስልጠና ወጣቶች በቀላሉ አዳዲስ ቴክኖሎጂዎችን እንዲማሩና በተለያዩ ኢንዱስትሪ ተቋማት ውስጥም እንዲሰሩ የሚያስችላቸው መሆኑ ተገልጿል። ተማሪዎቹ በቻይና የሚያደርጉትን ቆይታ ቃኝቶ ሲሲቲቪ የሰራውን ዘገባ ስመኘሽ ቆየ እንደሚከተለው ታቀርበዋለች። ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱ አብዛኞቹ ወጣቶች ሕልማቸውን ለማሳካትና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማኅበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና አላማ በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው ሀንዲሶ ሰላሙ ይስሐቅ እንደሚለው ተቋሙ ከፍተኛ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል። የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዘዋል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት። ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቸኛው መንገድ በተግባራዊ ልምምድ የሚያገኙት ክህሎት መሆኑን አንዲሶ ያሰምርበታል። ቤልቴንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት አስረኛ ዓመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ህልም እንዳለው ይናገራል። በአሁኑ ጊዜ ሁሉም የማምረት ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ። እነዚህ ነገሮች ሀገሬን ዘመናዊ ለማድረግ ይጠቅማሉ። እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው። በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ እድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትዕግስት ኃይለማርያም አንዷ ናት። ማይ ሜጅር ኢዝ ማኔጅመንት ሳይንስ ኤንድ ኢንጂነሪንግ፣ ዋናው የትምህርት ዘርፌ የሳይንስ አመራርና ምህንድስና ነው። ይህንን ስልጠና በሉባን ማሰልጠኛ ማዕከል ለመውሰድ የወሰንኩበት ምክንያት ወደ ሀገሬ ስመለስ የበለጠ ክህሎት እንዲኖረኝና በተለያዩ የኢንዱስትሪ ፓርኮች ውስጥ መስራት እንዲያስችለኝ ነው። ቲያንጂን የሚገኘው የሉባን ስልጠና ማዕከል ተማሪዎቹ ሁለገብ የሙያ ስልጠና ያለውን ጥቅም በአግባቡ እንዲረዱ ለማስቻል በሳምንት ሁለት ጊዜ የቋንቋ ትምህርት ይሰጣል። ስድስት ቻይናውያንና ኢትዮጵያውያን አስተማሪዎች የሚሰጧቸውን ኮርሶች ከሰላሳ የሚበልጡ ከተለያዩ ሀገራት የተወጣጡ ተማሪዎች እየተከታተሉ ሲሆን በበርካቶች ዘንድ ተወዳጅ መሆን ችሏል። ዲያና አዮ ከነርቭ ስርዓት ጋር ከተያያዘ የጤና እክል ጋር ለምትኖረው ልጇ የሚሆን መቆያ ስፍራ በኬንያ መናገሻ ናይሮቢ ለማግኘት ስትቸገር ቆይታለች። በዚህ ምክንያትም የራሷን ከፍታለች። አይራኒውስ ኮልፌ የተሰኘው ካፍቴሪያ ኦቲዝምን ከመሰሉ ችግሮች ጋር የሚኖሩ ሰዎችን ከመቀበሉ በተጨማሪ የስራ እድልም ይሰጣል፣ ማህበረሰቡንም ያስተምራል። የቪክቶሪያ አሙንጋን ዘገባ ሀብታም ስዩም እንደሚከተለው አጠናቅሮታል። የአስራ ስምንት ዓመቷ ናታሻ ሞዋንጊ ሥራ ለማግኘት ያደረገችው ጥረት እስከ ዛሬ ወር ድረስ አልተሳካም ነበረ። በዚህ ስፍራ ሥራ እስክታገኝ ድረስ መሆኑ ነው። ሴረብላል ፓልሲ ተብሎ ከሚጠራው የነርቭ ሥርዓትን የሚያጠቃ የጤና ችግር ጋር የተወለደችው ናታሻ ዛሬ ከነርቭ ጋር ተያያዥ በሆኑ የጤና እክሎች ጋር ለሚኖሩ ሰዎች እድል በሚሰጠው በዚህ ካፌ ውስጥ ሰዎችን ታስተናግዳለች። በጣም ደስተኛ ነኝ። በዚያው ልክ ትልቅ ጉጉት አድሮብኛል። አመሰግናለሁ። አይራስ ኒውሮ ሶል ካፌ በኬንያ በአይነቱ የመጀመሪያ የሆነ ካፌ ነው። የካፌው ባለቤት ዲያና አዮው፣ የካፌው መጠሪያ ለየት ካለ የአእምሮ ስብጥር ጋር ከተወለደችው የአምስት ዓመት ልጇ መጠሪያ የተወሰደ እንደሆነ ትናገራለች። more and more እየቀረቡ የሚጠይቁ ወላጆች ተበራክተዋል። ልጆቻችን በነፃም ይሁን ከፍለንሽ ላንቺ መስራት ይችላሉ ይሉኛል። የስራው መንፈስ ያለመሆኑን እነግራቸዋለሁ። የኔ ፍላጎት ዲያና ብቻ ሳትሆን ማህበረሰቡ እንዲቀበላቸው ማብቃት ነው። ሌሎች ሰዎችም ይህንኑ ማድረግ ይችላሉ። ወደዚህ የሚመጡ እንግዶች ኒውሮ ዳይቨርስቲ በተባለው ዘርፍ ላይ ትምህርት ያገኛሉ። በአእምሮ ስበጥራቸው ለየት ካሉ አዋቂዎችና ህጻናት ጋር ኪነጥበብን ጨምሮ በምን መልኩ እንደሚግባቡ ትምህርት ይሰጣቸዋል። ጁዲ ጆኪ ከእንግዶች መካከል አንዷ ናት። እነዚህን ሰዎች ካለባቸው ጉዳት ወይም ልዩ ካደረጋቸው ነገር በተሻገረ መልኩ እንመለከታቸዋለን። ከተለመዱት የነርቭ ስርዓትን የሚያጠቁ እክሎች መካከል ኦቲዝም፣ አንብቦ የመረዳት አቅምን የሚፈትነው ዲስሌክሲያ፣ የበዛ ትኩረት ማጣት እክል፣ የጡንቻ መገጣጠሚያ ነርቦችን የሚያጠቃው ሰረብላል ፓልሲ ይጠቀሳሉ። እነዚህ ችግሮች የሚፈጠሩት በዘረመል ቅድመ ዝንባሌና በእርግዝና ጊዜ በሚፈጠሩ ሁኔታዎች ነው። ዩናይትድ ስቴትስ ላይ መሰረቱን ባደረገው የኒውሮ ብዝሃነትና ስራ ቅጥር ፈጠራ ማዕከል ቆጠራ መሰረት ከችግሩ ጋር የሚኖሩ ሰዎች ያለመቀጠር እድላቸው እስከ 40 በመቶ ይደርሳል። በኬንያ በቂ መረዳትና ትምህርት አለመኖሩ በርካታ ችሎታ ያላቸው ሰዎች ከስራ ገበያ እንዲታገዱ አድርጓል። ማርጋሬት ጂሃ የስነ ልቦና ባለሙያ ናቸው። እጅግ ልዩ የሆኑ ፍላጎታቸው ብዙ ትኩረት ካላገኘበት የትምህርት ስርዓት ከተሻገሩ በኋላ አቅምና ብቃታቸው በቅጡ ሳይለይ የመቅረቱ አጋጣሚ በእጅጉ ይሰፋል። ይሄ በበኩሉ እየተነጋገርንበት ያለንበትን የስራ አድማስ ውስን ያደርጋል። እንደ ኒውሮ ብዙሃነት ማብራሪያ የኑሮ ብዝሃነት በቅጡ ያልተጠናና ስለ ጉዳዩም ብዙ ያልተዘገበበት ዘርፍ ነው። በተለይ ደግሞ በአፍሪካ። ዲያና እንደዚህ ያሉ ጥረቶች ህዝቡን ለማስተማርና ለማንቃት እንደሚበጁ ተስፋ አድርጋለች። ጦርነትን እያስተናገዱ ካሉ ሀገራቶች መካከል አንዷ ዩክሬን ናት። በዩክሬን የሚገኙ ሕጻናት አስከፊ በሆነ የጦርነት ጠባሳ ውስጥም እያለፉ ይገኛሉ። ሕጻናቱ ስሜታቸውን እንዲያወጡና ደህንነት ይሰማቸው ዘንድ ታዲያ የዩክሬን የስነልቦና ባለሙያዎች አሻንጉሊት ጨዋታዎችን በመጠቀም ሕጻናቱን ለመርዳት በሚያግዙ ስራዎች ላይ ተጠምደው ይገኛሉ። ተከታዩ የአናኮስቱ ዘገባ የባለሙያዎቹን ጥረት ያስቃኘናል። የዘጠኝ አመቷ ኢሪያና ከኪቭ ወጣ ብሎ በሚገኘው ካርስሊቭስካ በተሰኘው መንደር ውስጥ በአጎቷ ቤት ውስጥ በእርጋታ ትጫወታለች። ነገር ግን ከወራት በፊት ትንሿ ኮሽታ ታስደነግጣት እንደነበር እናቷ ናታሊያ ላዳን ትናገራለች። ጦርነቱ እንደጀመረ ባለፈው መጋቢት ሰሞን መላ ቤተሰቡ በሩሲያ ቋሚ በሆነው የአየር ድብደባ ውስጥ አሳልፏል። የኢርያና እናት ናታሊያ ላዳን ከምድር በታች ባለ የወይን ግምጃ ውስጥ ነበርን። ትልቅ ፍንዳታ ተከሰተ። ያኔ ልጆቹን ማረጋጋት እስኪያቀት ድረስ እየጮሁ ያለቅሱ ነበር። ከዛ ሁሉም መብራቶች ጠፉ። ያኔ ሩሲያኑ እንደተቃረቡ ተረዳን። የምኖሩበት ቤት ጣሪያ በአስከፊ ሁኔታ በሮኬት ሲመታ ላደን ሁለት ልጆቿን እህቷን ሁለት የእህቷ ልጆችን ይዛ ከምዕራብ ዩክሬን ለቀቀች። በሚያዚያ ወር ላይም ሩሲያውያኑ ሲያፈገፍጉ ወደ መኖሪያ ቤታቸው ተመለሱ። ይሁን እንጂ ላደን ልጇ በከፍተኛ ጭንቀት ውስጥ መሆኗን አስተውላለች። ቤተሰቡ በድህረ አደጋ ሰቀቀን ውስጥ ያሉ ህጻናትን የሚረዳ ዩክሬናዊ የስነ ልቦና ባለሙያን ለመጎብኘት ወስኗል። ቪታ ሞስካሌንኮ የስነ ልቦና ባለሙያ ናቸው። በመጫወቻ የተሞላው የህክምና ክፍል ህጻናት እንዲሁም አዋቂዎች ያለባቸውን ጭንቀት በሙሉ በመጫወቻዎቹ ላይ አራግፈው ቀለል እንዲላቸው የሚያደርግ ነው። ኢሪያና እንደ መጣች የመጫወቻ ክፍሉ ስትጎበኝ ከሁሉም መጫወቻዎች የሜዳ አህያን መርጣ ወስዳለች። የስነልቦና ባለሙያዋ ኢሪያና በጦርነቱ ጋር ተያይዘው ያላት ፍርሃቶች በሙሉ ወደ መጫወቻዎቹ አሸጋግራ አሁን አሻንጉሊቱን መፍራት ጀምራለች ይላሉ ነበር። እሷን አቅፌ ስተኛ መጥፎ ህልም አየው። ከዛ እናቴን አሻንጉሊቷን እንዳላያት ወደ ሌላ ቦታ እንድትወስድልኝ ጠየቅኳት። የአካባቢው የስነ ልቦና ባለሙያ ቪታ ሞስካሌንኮ ኢሪያና ፍርሃቷን ወደ አሻንጉሊቷ እንዳስተላለፈች ይናገራሉ። አሁን ታዲያ አዲስ አሻንጉሊት ጓደኛ መምረጥ ትችላለች። የሪያና ከጥቂት መጠራጠር በኋላ የራሷን ጥንካሬ የሚወክል የእባብ ቅርጽ ያለው አሻንጉሊትን መርጣለች። የመጀመሪያው የአሻንጉሊት የህክምና ክፍል የተከፈተው በስኔወር ላይ ነበር። አሁን በመላው ዩክሬን ከ1600 በላይ ዩክሬናውያን ህጻናትን የረዱ ይህንን የሚመስሉ ከመቶ በላይ ክፍሎች አሉ። ሩሲያ ትላልቅ መሰረተ ልማቶችን ኢላማ ማድረጓን ተከትሎም ዩክሬንን ጥለው የተሰደዱ ህጻናት ባሉባቸው የውጭ ሀገራትም ይህን መሰል የስነ ልቦና ድጋፍ የሚያደርግ ክፍል ለመገንባት እቅዷ አለ። አድማጮቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ ያላችሁን አስተያየት በቪያምሃሪክ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። ከአሜሪካ ድምፅ ተሰናድቶ በአህዱ ሬዲዮና ቴሌቪዥን ላይ የሚቀርብላችሁ የጋቢና ቤ መሰናዶ ተጠናቋል። ኤደን ገረመው መሰናዶን በመምራት ንጉሱ ታምሬ በድምፅና ምስል ምህንድስና ነው። አብረናችሁ ነበርን። ሰላም ጤና ይስጥልኝ።